የዶይቸ ቬለ የአማርኛው ስርጭት ካለፉት ጥቂት ወራት ወዲህ የድምፅ መታፈን መታወክ ወይም ጃሚንግ እንዳጋጠመው የቴክኒክ ክፍል ኃላፊዎች አስታውቀዋል። እወካው መኖሩን በተለያዩ የኢትዮጵያ አካባቢዎች የሚገኙ አድማጮቻችን በላኩልን መልእክቶችን አረጋግጠውልናል። የአማርኛው ዝግጅት በሚሰራጭባቸው የአጭር ሞገድ መስመሮች ላይ እየደረሰ ያለው መታወክ ወይም ጃሚንግ ሆን ተብሎ የሚደረግ ሳይሆን እንዳልቀረ የስርጭቱን ጥራትና ሽፋንን የሚከታተሉት የዶይቸ ቬለ የቴክኒክ ባለሙያ ሁበርት ቻያ ገልጸዋል። ገልጸዋል ከተሞክሮ ለመናገር የምንችለው ይህ ረባሽ ድምፅ ወይም እወካ በተወሰነ የስርጭቱ ወቅት ስለሆነ የሚሰማው ሆን ተብሎ የሚደረግ ነው ብለን እናስባለን። ይህ እወካ ለምሳሌም ዜናን ወይም እንዲሰሙ የማይፈለጉ ዘገባዎችን ይመለከታል። የእወካው አይነት የተለያየ መልክ እንዳለው ብሎም አንዳንዴ ሙሉ በሙሉ ሌላ ጊዜ ደግሞ አለፍ ብሎ እንደሚቋረጥ ወይም ስርጭቱን የሚረብሽ ድምፅ እንደሚሰማበት ነው ሁበርት ቻያ ያስታወቁት። ለዚህም ባለሙያው የሚሰጡት ምክንያት Es handelt sich halt äh, darum, dass man nicht genug Kapazität hat. Halt solche Inhalte übertragen werden. የመታፈን ወይም የመታወክ እጣ ሲገጥመው የመጀመሪያ ጊዜ ያልሆነው የዶይቸቬለ የአማርኛው ስርጭት ካሁን ቀደም ለገጠመው አፈና ተጠያቂው የኢትዮጵያ መንግስት ሳይሆን እንዳልቀረ ሂውማን ራይትስ ዎችን የመሳሰሉ የመብት ተሟጋች ድርጅቶች ያወጧቸው ዘገባዎች ይጠቁማሉ። የዶይቸ ቨለ የአማርኛው ስርጭት ለተወሰነ ጊዜ ከአፈና ነጻ ሆኖ ከቆየ በኋላ አሁን እንደገና ለገጠመው የመታፈነ ችግር ምክንያቱ በእርግጠኝነት ይህ ነው ብሎ መናገር ባይቻልም እንደ ዶይቸ ቨለ የአፍሪቃው ክፍል ኃላፊ ሚስተር ክላውስ ሽቴከር ግምት ከጥቂት ወራት ወዲህ በአንዳንድ የኢትዮጵያ አካባቢዎች የተነሳው ጸረ መንግስት ተቃውሞ ምክንያት ሊሆን ይችላል። የኢትዮጵያ ባለስልጣን መስሪያ ቤት ስርጭቱን እንዲያፍን ያነሳሳው ምክንያት በተመለከተ ግምት ብቻ ነው ልንሰጥ የምንችለው። ይሁንና ባለፈው ዓመት በኦሮሚያና በአማራ ክልሎች ከተነሳውና ከአራት መቶ የሚበልጡ ሰዎች ሕይወት ከጠፋበት ግጭት በኋላ የጃሚንግና ሆን ተብሎ የሚደረገው የማወክ ተግባር ጨምሯል። እና የስርጭቱ መታወክ በመንግስት ጭቆና እንዲሁም ተጓጉሎ በሚገኘው ፖለቲካዊ ተሃድሶ ሰበብ በተለይ በወጣቱ ዘንድ ስለሚታየው ቅሬታ ከምናቀርባቸው ዘገባዎች ጋር የተያያዘ ነው ብለን እንጠረጥራለን። መንግስት በዘገባዎቹ ደስተኛ አይደለም፣ ነገር ግን ይህ ሚዛናዊ የሆነ የዘገባ አቀራረብ ስራችን አንድ አካል ነው። ዶይቸ ቬለ የሰሞኑ የስርጭት መታወክ ወይም ጃሚንግን በተመለከተ ካሁን ቀደም ተመሳሳይ ችግር ሲገጥመው እንዳደረገው ሁሉ አሁንም ቅሬታውን ለኢትዮጵያ መንግስት የማቅረብ እቅድ እንዳለው ሚስተር ክላውስ ሽቴከር አክለው አስረድተዋል። በአዲስ አበባ የጀርመን አምባሳደር በተገኙበት አንድ ስብሰባ ወቅት የስርጭት አፈና ወይም ጃሚንግ ድጋሚ ስራ ላይ እንደማይውል ከኮሚኒኬሽን ጉዳይ ሚኒስቴር ዋስትና አግኝተን ነበረ። እኔ እስከማውቀው ድረስ ስለ ጃሚንግ እንዲህ በግልጽ ሲነገር ይህ የመጀመሪያ ጊዜ ነበረ እና በቀዝቃዛው ጦርነት ጊዜ የሚሰራበት ዘዴ በዚህ አብቅቷል ብለን ተስፋ አድርገንም ነበረ። ግን ይህ ቃላቸው አለመከበሩን ነው አሁን ያየነው። በዚህም የተነሳም ለጉዳዩ ትኩረት በመስጠት የጀርመን መርሃተ መንግስት ወይዘሮ አንጌላ ሜርክል በቅርቡ በኢትዮጵያ በሚያደርጉት ጉብኝታቸው ወቅት ወቅት ስለዚሁ ጉዳይ ከከፍተኞቹ ባለሥልጣናት ጋር እንዲወያዩበት የመራሄተ መንግሥቷ ጽህፈት ቤትን እንጠይቃለን። የስርጭት አፈና ወይም እወካ ከጊዜው ጋር የሚሄድ አይደለም። እኛ የኢትዮጵያንም መንግሥት ሆነ ህዝብ ለመጉዳት አንፈልግም። ሚዛናዊ የሆነ መረጃ ማቅረብ ብቻ ነው የምንፈልገው እና በዚህ ስራችንም ላይ የኢትዮጵያ መንግሥት ወደፊት እንደማያወከን ተስፋ እናደርጋለን።